ድርሰት፣ ድርሰት፣ ከመኝታዬ ተነሳሁ። ለማርፍዶ ይመጣል። ማርፈድ ጢም የለኝም። በዚህ ወር ውስጥ ጢምን አልላጭም። ተላጨ። መላጨት ይላጫል። ሚስቴ በበረንዳው ላይ ተቀምጣለች። ግቢ ውስጥ ጋዜጣ አነባለሁ። አትክልቱ በጣም ለምለም ነው። እሱ በጣም አስደሳች ሰው ነው። አንድ ረጅም ዛፍ ግቢ ውስጥ አለ። ወደ ዋና እንደሚሄድ ለባልንጀራዬ እነግረዋለሁ። አበባ እንሰጣጣለን። ተሰጣጠ። መሰጣጠት። ይሰጣጣል። በተማሪ ቤቱ አቅራቢያ ሆቴል አለ። የአሜሪካን አምባሲ አቅጣጫ በየት ነው? በሳምንት ውስጥ ከስራ ከምናርፍባቸው ከሁለቱ ቀኖች አንዱ ትናንት ስሁር ስለ ነበር እኔና ባለቤቴ ከምኝታችን አርፍደን ተነሳን። እኔ ፊቴን እስክታጠብና ጢሜን እስክላጭ ልብሴንም እስክለብስ ድረስ ባለቤቴ ቁርስ አዘጋጅታ ወደ ምግብ ቤት ጠራችኝ። እኔም ገብቼ ምግቤን ከበላሁ በኋላ ባለቤቴ ልብሷን ለብሳ እስክትወጣና ወደ ቤተ ክርስቲያን እስክንሄድ ድረስ በበረንዳዬ ላይ እንሸራሽር ነበር። በግቤ ውስጥ ያሉትን ለምለምና አስደሳች አበባዎችና ዛፎች ስመለከት ባልንጀራዬ አቶ ዮሐንስ ወደ ዋና ለመሄድ ተዘጋጅቶ ሲመጣ አየሁትና ሰላምታ ተሰጣጠን። እኔም ለዋና ወደ የትኛው ወንዝ እንደሚሄድ ብጠይቀው ወደ አንድ ሩቅ ወንዝ እንደሚሄድ ነገረኝ። ምክንያቱም በአቅራቢያው ያለውን ወንዝ ስለማያውቅ ነው። በኋላ ግን አቅጣጫውን አሳይቸው ወደ ወንዙ ሲሄድ እኔ ከባለቤቴ ጋር ወደ ቤተ ክርስቲያን ሄድሁ። ጥያቄዎች ከስራ የምታርፉባቸው ቀኖች ስንት ናቸው? የቀኖቹ ስም ማን ማን ይባላል? ለማና ባለቤቱ ከምኝታቸው ምን ጊዜ ተነሱ? ለምን በጣም አርፍደው ተነሱ? የአቶ ለማ ባለቤት ቁርስ ስታዘጋጅ እሱ ምን ይሰራ ነበር? ቁርሳቸውን ከበሉ በኋላ አቶ ለማ ምን አደረገ? አቶ ለማ በረንዳው ሲንሸራሽር ማንን አየ? ከባልንጀራው ጋር ስለምን ተነጋገሩ? ንግግራቸውን ከጨረሱ በኋላ ባልንጀራው የት ሄደ? አቶ ዮሐንስ ከባለቤቱ ጋር የት ሄደ? This is the end of Unit 19.